You with SPS Radio SPS Radio Radio Radio Radio Radio Radio Agar, and date, ዛሬው ሀገር እንዴት ሰነበተች ፕሮግራማችን ሰሞኑን በሀገራችን በተለይም በሰሜን ሸዋ አታዬና አካባቢው እንዲሁም በተመሳሳይ ወቅት በጎንደር በትማንትና በጎጃም ተከስቶ በነበረው የጸጥታ መደፍረስ ጋር ተያይዞ በተፈጠረው አዲስ የትኩረት አቅጣጫ ላይ የሚያተኩር ይሆናል። ዛሬ እኛ የምንከፍለው ዋጋ ነገና ከነገ ወዲያ ሀገራችን ወደማይቀለበስ የብልጽግና ከፍታ እንደሚያደርሳት ምንም ጥርጥር የለንም፣ በማለት ቅዳሜ ሚያዝያ አስራ ስድስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት የተሰበሰበው የብሔራዊ ደህንነትና ጸጥታ ግብረ ኃይል ባወጣው መግለጫ አስታወቀ። ግብረ ኃይሉ ይህን መግለጫ ሲያወጣ የጊዜውን የጸጥታ ሁኔታ አሳሳቢነት የገለጸው የትኛውንም አይነት የብሔረሰብና የእምነት ስም ቢይዙ ከየትኛውም የውጭ ኃይል የሚረዱትን ገንዘብና መሳሪያ ቢጨብጡ ኢትዮጵያን ይፈትኗት ይሆናል እንጂ እንደማያሸንፏት እምነታችን የጸና ነው በማለት ነው። የብሔራዊ ደህንነት ምክር ቤት ስብሰባ ቅዳሜ ዕለት የተካሄደው በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት ሆኖ ይህ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የጠቅላይ ሚኒስትር አብይ የጸጥታ አማካሪ አቶ ደጓ አንዳርጋቸውና እነ ጀኔራል አበባውን የመሳሰሉ ከፍተኛ የጦር አመራሮች የደህንነትና የፌዴራል ፖሊስ ኃላፊዎች በተገኙበት መሆኑ የሀገሪቱ የጸጥታ ሁኔታ አሳሳቢ መሆኑን በቀላሉ መገንዘብ ያስችላል። አብዛኛው በሀገር ውስጥ የሚስተዋለው ጥፋት በውጭ ተመርቶ በሀገር ውስጥ የሚገጣጠም ነው። ግጭቱንና ጥፋቱን ከውጭ አስመጥተው በሀገር ውስጥ የሚገጣጠሙት ደግሞ የእፉኝት ልጆች ናቸው የሚለው አገላለጽ ደግሞ የድርጊቱ አፈጻጠም በቅንብር የተሰራ ስለመሆኑ አመላካች ሆኖ ታይቷል። ምንም እንኳ ምክር ቤቱ በመግለጫው በዚህ ዓመት መጀመሪያ ላይ የእፉኝቶች ዋና መፈልፈያ መፍረሱን ቢገልጽም ከዚህ በፊት ተፈልፍለው እዚህና እዚያ የተበታተኑት ግልገሎች እንዳሉ ያስታውሳል። አያይዞም በውጭ ያሉትን ጠራርጎ ከማስፋት በፊት ምክር ቤቱ በአሁኑ ጊዜ በመንግስቱ ውስጥ ተሰግስገው የሚገኙትን ባለ ሁለት ቢላዎች ማጽዳት መቅደም እንዳለበት በይፋ ይገልጻል። እንደዚህ ያለው ገለጻ ከዚህ በፊት ብዙም የሚሰማ አልነበረም። ምክር ቤቱ ባለ ሁለት ቢላዎች ያላቸውንም ሲያስቀምጥ፣ ቀን ቀን ለኢትዮጵያ የሚሰሩ የሚመስሉ ሌሊት ሌሊት በኢትዮጵያ ላይ የሚዶልቱ ናቸው በማለት ነው። ይህም ግልጽ አገላለጽ መሆኑ ይስተዋላል። ከዚህም በመነሳት በአሁኑ ጊዜ ቅድሚያ የሚሰጠው ስራ ከውጭ ጠላቶቻችን በላይ ዋነኞቹ ጠላቶቻችን እነዚህ በውስጣችን የተሰገሰጉት ስለሆኑ ርብርቡ በእነሱ ላይ ይሆናል በማለትም ይደመድማል። ጥቅምት ሀያ አራት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ህወሀት በትግራይ በከተማው የሰሜን እዝ ላይ መጠነ ሰፊ የማጥቃት ዘመቻ ካደረገ በኋላ ጠቅላይ ሚኒስትር አብይ በግልጽ ስለ ድርጅቱ ከሰጡት መግለጫ ያኔ እንደተረዳ ነው። ሰራዊቱ ከመከላከል ወደ ማጥቃት ከሁለት ቀናት በኋላ ጥቅምት ሀያ ስድስት ቀን ሲሸጋገር ታላቅ የድል ብስራት ማሰማታቸው የሚታወት ነው። ከዚያ በኋላ ግን ቅዳሜ እንደወጣው አይነት ጠቅለል ያለ መግለጫ ነገር ግን ግልጽ መግለጫ በመንግስት ተሰጥቶ አውቅም። ይህም የሰሞኑን ጉዳይ አሳሳቢነትና ተያያዥነት በግልጽ ከማመልከቱን በላይ በሰሜን ሸዋ በአጣዬና አካባቢው የተፈጠረው ድርጊትና በጎንደር ክማንትና በጎጃም አካባቢዎች የተከሰቱ ጥፋቶች በጭራሽ መደገም እንደሌለባቸው የሚያመለክቱ ሆነው ተስተውለዋል። እነዚህን ባለ ሁለት ቢላዎች መግለጫው ጨምሮ ሲገልጻቸው፣ ልክ በህዝቡ መካከል ሲነገር ከሰነበቱት የህዝብ አስተያየቶች ጋር ተመሳሳይ ናቸው። እነዚህ ባለ ሁለት ቢላዎች አጥር ላይ ተቀምጠው አሸናፊውን አይተው ከተመቻቸው ወደ ውጪ ሊሄዱ ካልተመቻቸው ከአጥር ውስጥ ገብተው ሊቀላቀሉ እጅግ ካልተመቻቸው ለመሸሽ ያቆበቀቡ ናቸው ብሏቸዋል። ምክር ቤቱ ይህም የወሳኝ የምክር ቤት ይህ የወሳኝ የምርጫ ወቅት በመሆኑ ከሁለቱ አንዱን መምረጥ የግድ ይለናል ካለ በኋላ ወይ እነርሱን እናጸዳለን ወይ ኢትዮጵያን ስለ እነርሱ ብለን እንሰዋታለን፣ ካልሆነም ኢትዮጵያን ለማዳን እነሱን እንሰዋቸዋለን በማለት አማራጮቹን አስቀምጦ ወደ ድምዳሜው አምርጧል። ሲደመድምም ምክር ቤቱ የኢትዮጵያን ግስጋሴ ለማስቀጠል ሲባል ከውጭና ከውስጥ ጠላቶች ጋር የመንግስታን በየአቅጣጫው ግንባር መቅጠሙን አስታውቋል። በቅድሚያም የውስጥ ጠላቶቹን እንደሚደመስስ በግልጽ ተናግረዋል። የውጭ ጠላቶች ከውጭ አባሪዎቻቸው ጋር በመሆን እየሰሩ ያለው ይህ የኢትዮጵያ ወደፊት ግስጋሴ እንዳይሳካ ከምንጩ እናደፍርሰው፣ ከእንጎቻው እንሰቅስቀው፣ ከእሸቱ እናጠውልገው በሚል መሆኑንም ምክር ቤቱ በመግለጫው አስታውቆ በዚህ ሂደት ላይ ወሳኙ የእነርሱ መተረማመድ ሳይሆን የእኛ ቆራጥነት ብቻ ነው በማለት የመንግስትን ቁርጠኝነት በውስጥ አርበኞች ላይ መዘመቱን የሚያረጋግጥ ቆፍተን ያለ ቃልም አስቀምጧል። ይህ መግለጫ ከመሰጠቱ አንድ ቀን ቀደም ብሎ ሌተና ጀነራል ባጫ ደበሌ ዓርብ ሚያዝያ አስራ አምስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በሰጡት መግለጫ በትግራይ በየሸለቆው ከነበሩት የጁንታው አባላት መካከል ከሀገር ለመውጣት ሙከራ አድርገው አብዛኛዎቹ ሲደመሰሱ፣ የተወሰኑት ወደ ኋላ ተመልሰው በመሸሽ ሸለቆ ውስጥ መግባታቸውን አስታውቀዋል። ጀነራሉ የሚሉት ባጣዬና አካባቢ በህብረተሰቡ መካከል ለማቀጣጠል የተጫረው እሳት ዋና አላማ ለጁንታው መሸሻ በማስቀየሻነት የተጠመሰሰ እንደነበርም አመላክተዋል። ሰራዊቱ ይህን በመገንዘቡ በጁንታው ላይ መጠነ ሰፊ ክንዱን አሳርፎበታል ብለዋል። ምንም እንኳ ጄኔራል ባጫ ይህንን ቢሉም ዝርዝር ስሞችንና አደጋው በእነማን ላይ እንደደረሰ አላስታወቁም ቁጥሩንም አልገለጹም። የተናገር አልባጫ ወደ ኋላ መለስ ብለውም ቀድሞ ጁንታው ቡድን ስራ ላይ በነበረበት ወቅት በአማራ ክልል በሚገኙ ዩኒቨርሲቲዎች ኦሮሞ ተማሪ በመግደል በተመሳሳይ በኦሮሚያም የአማራ ተማሪ በመግደል ግጭት ያስነሳ ነበር ብለዋል። አማራና ኦሮሞ ሲጋጩ ሀገር ለማፍረስ ወይም የእነሱ ንግቢ ለማራዘም ቀላል ዘኔ ነው በሚል ይህ ለረጅም ጊዜያት የተሰራበት ስልት እንደነበርም አስታውሰዋል። አሁን ግን ይህ አይቻልም ካሉ በኋላ በአሁኑ ጊዜ ይህን ለማፍረስ ያዘጋጀናቸውን ወታደሮች የእነዚህ አይነት ግጭቶች ለማጥፊያነት ስለምንጠቀምባቸው ሀገር መበታተንና አንድን ብሔር በሌላኛው ላይ ማስነሰት ወይም አንዱን ሃይማኖት በሌላኛው ላይ ማስነሰት ፈጽሞ አይቻልም ብለው ጠንከር ባለ ቃል ተናግረዋል። ይህም ቢሆን ዝርዝር አልተቀመጠለትም። ጀነራሉም ከዚሁ ጋር አያይዘው የጠቆሙት በመከላከያ ሰራዊት ላይ ስለሚነዛው የሀሰት ወሬ ነው። የተወሰኑ የሰራዊቱ የጦር ጀነራሎች ኦነግ ሸኔን በማስታጠቅ ላይ ተገኝተዋል፣ ሰራዊቱ ውስጥም ችግር አለ፣ በሰራዊቱ የበላይ ኃላፊዎች እና በመካከለኛ መኮንኖች መካከል የሰፋ ልዩነት ተፈጥሯል የሚሉ አሉባልታዎች በስፋት እንደሚናፈሱም ተናግረው እሳቸው የተናገሩትን በማግስቱ ቅዳሜ በብሔራዊ ደህንነት ምክር ቤት እንደተሰጠው መግለጫ ጠላት በሚነዛው የሐሰት ወሬ ላይ በመመስረት ሳይሆን በእውነት ላይ በተረጋገጠ ማስረጃ የውስጣችንንም እየመነጠርን ወደፊት እንገሰግሳለን ብለዋል። ባልተጠበቀ ሁኔታ በውስጥ ባሉ ባለ ሁለት ቢላዎች ላይ የተሰነዘረው ዘመቻ በሁሉም አቅጣጫዎች በቀጠለበት በአሁኑ ወቅት በፊት ከጁንታው ጋር በቅርብ በመስራት ይታወቁ የነበሩ የመገናኛ ብዙሃን በአሁኑ ጊዜ ዝምታን መምረጣቸውን በስፋት እየተነበበባቸው ይገኛል። በፊት ሁሉም በየፊት ገጾቻቸው ላይ ስለ ትግራይ ከሚያስነብቡት በተለየ ሁኔታ በሰሜን ሸዋ ስለተፈጠረው ጥቃትና ስለአስከተለው ውድመት ቀድሞ ነገር ኮኔክሽን እንዴት ወደ ሰሜን ሸዋ ሊገባ ቻለ በሚሉትና ስለ ቀጣይ የህዳሴ ግድብ እጣ ፈንታ፣ ስለ መጪው ምርጫ የአውሮፓ ህብረት የመጪው ምርጫ ለመታዘብ ሉክ ለመላክ ማቀዱንና አልፎ ተርፎ ከሁለተኛው የዋ ሙሊት በኋላ በመጪው ነሐሴ ወር ሰባት መቶ ሀምሳ ሜጋዋት ኃይል እንደሚያመንጭም እነዚሁ ጋዜጦች መዘገብ ይዘዋል። ይህም ባለፉት ስድስት ወራት ውስጥ ያልተለመደ ጸባያቸው ሆኖ ተስተውሏል። በተለይ የሁለተኛው ዙር የውሃ ሙሌት በመጪው ነሐሴ ወር ከተጠናቀቀ በኋላ ግድቡ የሚያመነጨው ኃይል ከተከዜው ሶስት መቶ ሜጋዋት እና ከግልገል ጊቤው ሁለት አራት መቶ ሜጋዋት የሀይል ማመንጫ ግድብ የተሻለ በአዲሱ የህዳሴ ግድብ እንደሚገኝ ገልጸው ይህም በሀዝ ከአዲሱ ግድብ አራት ሺህ ጊጋዋት ይገኛል በማለት ባለሙያዎችን በመጥቀስ እነዚሁ ጋዜጦች አስነብበዋል ይህም ያልተለመደና አዲስ አቅጣጫ መሆኑ ይስተዋላል። በመንግስትም በኩል በአሁኑ ጊዜ እንደ ግብ ተይዞ የተለቀቀው ይኸው መሆኑን የሰሞኑ መግለጫ ያመለክታል። አንደኛ በውስጥ የተስደሰጉትን ማጽናት፣ ሁለተኛ ምርጫውን ሰላማዊ፣ ዴሞክራሲያዊ እና ፍትሃዊ ማድረግ፣ ሶስተኛ በግድቡ የግንብ ግንባታ በታቀደለት ወቅት ማጠናቀቅና ሁለተኛው የውሃ ሙሊት ፈጽሞ ሀይል ማመንጨት መጀመር ከግንቦት እስከ ነሐሴ መጨረሻ ደግሞ ሊተገበሩ የታቀሉ መሆናቸውን ምክር ቤቱ በዚሁ በአጭር መግለጫው ይገልጻል። የምክር ቤቱ የማጠቃለያ ሀሳብም ለዛሬው የሀገር እንዴት ሰነበተች ፕሮግራማችን መደምደሚያነት የሚያገለግል ሆኖ አግኝተ ነዋል ምክር ቤቱ በሀገሪቱ የሚደረጉ ማናቸውም የፖለቲካ የመብት እንቅስቃሴዎች ይደገፋሉ ካለ በኋላ የሚደገፉትም እነዚህ የትግላችን ውጤቶች በመሆናቸው፣ ሆኖም እነዚህ የመብትና የፖለቲካ እንቅስቃሴዎች ኢትዮጵያን እንዲያናውጡ አንፈቅድም። የፖለቲካ ጨዋታውን ከጨዋታ ሜዳ ውጭ ለማድረግ የሚፈልጉ ኃይሎች ትዕግሥታችን ማለቁን በዚሁ አጋጣሚ ልንነግራቸው እንፈልጋለን። ሁሌም እንደምንለው በጽናት እንደምናምንበትም ለኢትዮጵያ ፈተና ብርቋ፣ ድል ማድረግም ሰበር ዜና አይደለም። ኢትዮጵያ እስካሁን የቆየችውም ወደፊትም የምትቆየው በእኛ መስዋዕትነት፣ ልጆቿ ደምና አጥንት ነው። ዛሬ እኛ የምንከፍለው ዋጋ ነገና ከነገ ወዲያ ሀገራችን ወደማይቀለበስ ብልጽግና ከፍታ ላይ የሚያደርሳት መሆኑን ምንም ጥርጥር የለንም በማለት የብሔራዊ ደህንነት ምክር ቤት ሚያዚያ አስራ ስድስት ቀን ሁለት ሺ አስራ ሶስት ዓመተ ምሕረት ቅዳሜ ዕለት ባወጣው አረጋግጧል። የኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ሰለሞን በቀለ ከአዲስ አበባ። ኤስቢኤስ አገር እንዴት ሰነበተች